እንደ አውሮፓ አቆጣጠር መስከረም 1 2001 ለተፈጸመው የሽብር ጥቃት የተጎጂዎች ቤተሰቦች በሳዑዲ አረቢያ መንግሥት ላይ ክስ መመስረት እንዲችሉ የዩናይትድ ስቴትስ የተወካዮች ምክር ቤት ማጽደቁን ቀደም ሲል በዜናም ገልጠናል። ሕጉን በስልጣናቸው ውድቅ እንደሚያደርጉት ፕሬዚዳንት ባራክ ኦባማ ዝተው የነበረ ቢሆንም ታዲያ ምክር ቤቱ ሕጉን ያስተላለፈበት የድምፅ ብዛት ያንን የፕሬዚዳንቱን ስልጣን ማቆም የሚችል ሆኗል። ባራክ ኦባማ በፕሬዚዳንታዊ ስልጣናቸው ያሳለፉት ሕግ በኮንግረሱ ውድቅ ሲደረግ የትናንቱ የመጀመሪያ መሆኑ ነው። የአሜሪካ ድምፁ ማይክ ቦውማን ዘግቦበታል። ሶሎሞን ክፍሌ ያቀርበዋል። ህግ አርቃቂዎቹ በአሜሪካ ምድር የሽብር ጥቃት እንዲካሄድ ባገዙ ወገኖች ላይ ክስ መመስረት እንዲቻል የወሰኑት በከፍተኛ የድምፅ ብልጫ ነው። ከዚህ ውሳኔ የደረሱትም ከመስከረም አንዱ 1994 ዓ ም ጥቃት 15 ዓመታት በኋላ መሆኑ ነው። የሕጉ ደጋፊዎችም በዚያ ጥቃት ዘመዶቻቸውን ያጡ ናቸው። ዲሞክራቱ የኮኔክቲከት ክፍለ ግዛት ሴናተር ሪቻርድ ብሉመንተል ሲናገሩ እነዚህ ቤተሰቦች ዘመዶቻቸውን እንደገና መመለስ አይችሉም። ጥቃቱን ያደረሱት ግን ለፍርድ ቀርበው የማየት መብታቸው ሊከበር ይገባል ብለዋል። ሪፐብሊካኑ የቴክሳስ ሴናተር ጆን ኮርንን በበኩላቸው ሕጉ መንግሥታትን ጨምሮ በዩናይትድ ስቴትስ ምድር ላይ የሽብር ጥቃቶች እንዲካሄዱ ለረዱ ወገኖች ጠንካራ መልእክት ያስተላልፋል። ለሰለባዎቹ መልስ ይሰጣሉ ስለ ሟቾችና ስላወደሟቸው ንብረቶች ካሳ እንዲከፍሉ ያደርጋል። የዋይት ሐውስ ቤተ መንግሥት ኮንግሬሱ የወሰደውን እርምጃ በመቃወም በውጭ ያሉ አሜሪካውያንን ደህንነት ለአደጋ ያጋልጣል ሲል ተከራክሯል። የቤተ መንግሥቱ ቃል አቀባይ ጆሽ ኤርንስት ዩናይትድ ስቴትስ ከየትኛውም ሀገር በበለጠ ሁኔታ በዓለም ዙሪያ ከሚገኙ ሀገሮች ጋር ጥልቅ ግንኙነት አላት። ስለዚህ በሌሎች ሀገሮች ከመከሰስ ነፃ ማውጣት በሚችሉ መብቶች ላይ ሌላ ተጨማሪ ልዩነት ማቅረብ ዩናይትድ ስቴትስን በዓለም ከማንኛውም ሌላ ሀገር የበለጠ ስጋት ውስጥ ይከታታል። አብዛኞቹ በምክር ቤቱ ያሉ ከፍተኛ የፕሬዝደንቱ ደጋፊዎች ግን በአቋማቸው ጸንተዋል። የሜሪላንዱ ዴሞክራት ሴናተር ቤን ካርድን አንዱ ናቸው። አሸባሪዎች ለፍርድ እንዳይቀርቡ ከለላ የመስጠቱ አደጋ ሌሎች አገሮች ህጉን አስመልክቶ ሊሰጡ ከሚችለው ምላሽ የከበደ ነው። በመስከረም አንዱ ጥቃት ከተሳተፉ ዐሥራ ዘጠኝ አሸባሪዎች ዐሥራ አምስቱ የሳውዲ ዜጎች ናቸው። የተጎጂዎች ቤተሰቦች በሳውዲ መንግሥት ውስጥ የሚሠሩ አንዳንድ ባለሥልጣናት ለአሸባሪዎቹ እርዳታ ሰጥተዋል ብለው ያምናሉ። ሳውዲ አረቢያ ግን በዚያ ጥቃት ውስጥ ምንም ሚና እንዳልነበራት ገልጻ ሕጉ ካለፈ ዋጋ እንደሚያስከፍል አስጠንቅቃለች።